ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ። የዛሬ እሁድ ሚያዝያ 26 2006 ዓ ም መስተዋት ዝግጅታችንን ይዘን ቀርበናል። የምናስተናግዳችሁ ቆንጅ ታይ ና ሄኖክ ሰማ ግዜርነን። በዛሬ መስታወት የኢትዮጵያውያንን የስደት ጉዞ የሚያስቃኝ ዘጋቢ ፊልም የሰራ ወጣት የስቱዲዮ እንግዳ ይዘናል። ፊልሙ የሚያወራው ስለኛ ስላለፍ ነው፣ ህይወት ነው፣ በረሃው ላይ ማለት ነው። ለእኛ እንዲታዘን አልነበረም የተሰራው ወይንም ደግሞ ሰውን እንዳይሄድ ተስፋ ለማስቆረጥም አልተሰራም። የተሰራው ለመክሰስ ነው። የሊቢያን እና የአውሮፓን ውል ለመክሰስ የተሰራ ፊልም ነው። ይሄ ውል ሲደራረጉ የሰብአዊ መብት እንዲህ የሚከበርበትን ሁኔታ አላገናዘቡም። ሊቢያ እንዴት ሕዝቡን እንደምታሰር የሌላውን ሀገር ሕዝብ እንደምትደበድብ፣ እንደምትሸጥ፣ እንደምትለውጥ አላሰቡበትም። ደንታም የላቸውም። ያንን ለማጋለጥ የተሰራ ፊልም ነው። ዳግማዊ የመሪ ይባላል፣ የሰማችሁት በሱዳን፣ በሊቢያ በአሰቃቂው ጉዞ ኢጣሊያዋ ላምፔዱሳ ገብቶ አንድ ሁለት ዓመት ከተረጋጋ በኋላ የስደትን ህይወትና ጉዞ የሚተርክ ቀደም ሲል እንዳለው ዶኪመንተሪ ፊልም የሰራው ወጣት ነው። የምሽቱ የመስታወት ዝግጅት የስቱዲዮ እንግዳችን ነው። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እየጋበዝን ተሳሌ መኮንን ዝግጅታችንን እየመራ አብረናችሁ እናመሻለን። በቅድሚያ የዓለም ዜና እናሰማችሁ። ዜና ስጥልኝ። እንደምን አመሻችሁ። ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። የሚበዙት አፍቃሪ ሩሲያ አማጽያን የሆኑበት አርባ ሁለት ሰዎች በኦዴሳ የተገደሉበትን ጨምሮ በተለያዩ አካባቢዎች ግጭቶችን በማቀነባበር አገራቸውን ለማውደም ጥረት እያደረገች ነው ሲሉ የዩክሬኑ ጠቅላይ ሚኒስትር ኦርሴ ያትሴኒክ ሞስኮውን ወነጀሉ። ሚስተር ያትሴኒክ ይህን የተናገሩት ከሁለት ቀናት በፊት አደገኛ ውድመት የደረሰበትንና አንድ ሚሊዮን ዩክሬናውያን መኖሪያ የሆነችው ደቡባዊቱን የወደብ ከተማ ኦዴሳን በዛሬው ዕለት ተዘዋውረው ከጎበኙ በኋላ ነው ጠቅላይ ሚኒስትሩ አክለውም ሩሲያ ሆን ተብሎ የተቀነባበረ ትንኮሳ ያሉትን በኪየቭ ሽግግር መንግስት ላይ አነጣጥራለች ሲሉ ከሰዋል። ሀገሪቱን ማውደምና መከፋፈል የሩሲያ የተወጠነጠነ እቅድ ነው ያሉት ጠቅላይ ሚኒስትሩ ኦዴሳ በዚህ ያለውን ሁኔታ የሚያባበሱ ሰዎች ሩሲያ እስክታዘምት ድረስ ላለፉት ሁለት አራት ተቃቁማ ቆይታ ነበር ብለዋል። ኦዴሳ ለሩሲያ በጣም አስፈላጊ ትሆን ይሆናል፣ ለእኛ ግን ከዚያም በላይ ታስፈልገናለች። ምክንያቱም አገራችን ነችና ህዝባችን ነውና ብለዋል። የክሬምሊን መንግስት ሩሲያኛ ተናጋሪ የሆኑ ዩክሬናዊያን ዜጎች በሺዎች የሚቆጠሩ የእርዳታ ጥሪ ጥያቄ ጥሪዎች እየደረሱኝ ነው ባሉበት የዩክሬን በምስራቃዊ ሀገሪቱ ክፍል በአፍቃሪ ሩሲያ አማጽያን ላይ በያዘችው ወታደራዊ ዘመቻ ግን የምትቀጥል መሆኗን አስታውቃለች። ዩናይትድ ስቴትስ ዲሞክራሲያዊት ኮንጎ ሪፐብሊክ ለምታካሄደው የዲሞክራሲ ግንባታ የሚያግዝ እርዳታ ለመስጠት መዘጋጀቷን ነገር ግን ፕሬዚዳንቷ ጆሴፍ ካቢላ የአመራር ዘመናቸው ሲጠናቀቅ ስልጣናቸውን እንደሚለቁ ማረጋገጫ የምትፈልግ መሆኗን አመለከተች። ይህን የተናገሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። በዛሬ ሁለት ኪንሻሳ ውስጥ ከፕሬዚዳንት ካቢላ ጋር ባደረጉ ቆይታ በመጪው የአገሪቱ ምርጫ ህገ መንግስቱን እንዲከተሉ ካሳሰቡበት ውይይታቸው በኋላ የኮንጎ ህገ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2016 በሚካሄደው ብሔራዊ ምርጫ ለሶስተኛ ዙር ፕሬዚዳንቱን ከመወዳደር ያግዳል። ፕሬዚዳንቱ በቀረበው ሀሳብ ይስማሙ አይስማሙ ግን እስካሁን ግልጽ አይደለም። የውጭ ጉዳይ ሚኒስቴር ኬሪ በኮንጎ የሚካሄደው ምርጫ ግልጽና ታማኝነት ያለው እንዲሆን የሰላሳ ሚሊዮን ዶላር ዩናይትድ ስቴትስ የምትረዳ መሆኗን አመልክተዋል። የካቢላ መንግስት በምስራቃዊ ኪቡ ክፍለ ግዛት አማጽያኑን ለመዋጋት የሚያደርገውን ጥረት አዋድሰው የኦባማ አስተዳደር በዚያ ያለውን የኑሮ ይዞታ ለማሻሻል የተያዙ ጅምሮችንም እንደሚያግዝ ኬሪያ አስረድተዋል። በሌላ ዜና ኬሪ ትላንት በዲሞክራሲያዊት ኮንጎ ሪፐብሊክ ዋና ከተማ ኪንሻሳ በገቡበት ወቅት ለጋዜጠኞች በሰጡት አስተያየት በምስራቃዊ ዩክሬን በአፍቃሪ ሩሲያኑ ተገንጣዮች ከአንድ ሳምንት በላይ ተይዘው የቆዩት ዓለም አቀፍ ታዛቢዎች የመለቀቃቸውን ዜና ተቀብለዋል። ኬሪ በደቡብ ሱዳን ሰላም ይሰፍን ዘንድም ትላንት ማለዳ ወደ ኪንሻሳ ከማቅናታቸው አስቀድሞ ለተፋላሚ አንጃዎች አዲስ ጥሪ አሰምተዋል። ለወራት የዘለቀው ብጥብጥ እንዲያበቃም የደቡብ ሱዳን ፕሬዚዳንት ሳልቫ ኪር እና የአማጺው መሪ ሪክ ማቻር የቀጥታ ንግግር እንዲያደርጉን ያሳሰቡት ኬሪ ትላንት አዲስ አበባ ውስጥ ባሰሙት የአፍሪካ ዋና ፖሊሲ ንግግራቸውም በናይጄሪያ ባለፈው ወር ከትምህርት ገበታቸው ታፍነው ከተወሰዱ በኋላ እስካሁን የገቡበት ስላልታወቀው ልጃገረዶች እንግልት አስተያየት ሰጥተዋል። ናይጄሪያ እርሳቸው ሕሊና የጎደለው ያሉትን ወንጀል የፈጸሙ ወገኖች ሕግ ፊት ለማቅረብ የምታደርገውን ጥረት ሀገራቸውን እንደምታግዝም ኬሪ አመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በናይጄሪያ በጽንፈኛው እስላማዊ ቡድን ቦኮ ሀራም የታገቱት ከሁለት መቶ በላይ ተማሪ ልጃገረዶችን ለማስለቀቅ የደህንነት ሰራተኞቻቸው የሚችሉትን ሁሉ እንዲያደርጉ ፕሬዚዳንት ጉድላክ ጆናታን ባለሥልጣናቱን ዛሬ አዘዙ። ፕሬዚዳንታዊ አማካሪያቸው ሩበን አባቲ ሲናገሩ ሚስተር ጆናታን በዛሬ ዕለት ከአገሪቱ የጸጥታ ጉዳይ ኃላፊዎችና ሌሎች ከፍተኛ ባለስልጣናት ጋር ተማሪዎቹ ከታገጡበት ትምህርት ቤት ውስጥ የዝግ ስብሰባ ካደረጉ በኋላ በሰጡ ትዕዛዝ ነው ይህን ያሉት። አባት ያክለውም ፕሬዚዳንቱ ተማሪዎቹን ለማስለቀቅ የሚቻለውን ሁሉ እንዲያደርጉ ግልጽ መመሪያ ነው የሰጡ ብለዋል። የሊቢያ ፓርላማ ከፍተኛ ሰጥ አገባ ከታየበት የድምፅ አሰጣጥ ሂደት በኋላ የአዲሱን ጠቅላይ ሚኒስትር ቃለ መሃላ አስፈጸመ። የአርባ ሁለት አመቱ ነጋዴ አህመድ ማቲቅ ናቸው። ትርምስ ከበዛበት የብሔራዊ ጉባኤ ሂደት በኋላ አዲሱ ጠቅላይ ሚኒስትር ሆነው የተሰየሙት። አድማጮች ማሳሰቢያ ያለን የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት አዲስ አበባ ላይ ያደረጉትን ሀገራቸውን አፍሪካን በተመለከተ የምትከተለውን ፖሊሲ የዘረዘሩበትን ንግግራቸውን በዘገብንበት የትናንት ምሽቱ ስርጭታችን የጌታ ተፋላሚ ሰራዊት እያለ ራሱን የሚጠራውን ሽፍታ ቡድን እንደሚደግፉ የተባለው በጥድፊያ ምክንያት የተፈጠረ ስህተት በመሆኑ የቡድኑን መሪዎች ለማደን እየተደረገ ያለውን ጥረት እንደሚደግፉ በሚል እንዲስተካከል እንጠይቃለን። አድማጮች የሰዓቱ ዜና ይኸው ነበር። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈው ስርጭት እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የምሽቱ መስታወት አዘጋጅና አቅራቢዎች ቆንጅት ታየና ሄኖክ ሰማ እግዚር ነን። በምሽቱ የመስታወት ዝግጅት ታዲያ አንድ ወጣት ፊልም ሰሪም በስቱዲዮ እንግድነት ሰፋ አድርገን ጋብዘናል። የስደትን ጉዞ ዘግናኝ ገጽታ የሚያሳየው ላይክ ማን ኦን ኤርት እንደ ሰው በምድር የተሰኘ ዶክመንተሪ ፊልም ዲሬክተር የሆነው ዳግማዊ ይመርን እንዲሁም ስራዎቹን ይዘን አብረነው እናመሻለን። አብራችሁ እንድታመሹ እናንተንም እንጋብዛለን። በቅድሚያ ግን ሙዚቃን እንጋብዛችሁ by the way It's የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያና አሁን የጋበዝናችሁ የፈሬል ዊሊያምስ ሀፒ የደስታ ነገር ከተነሳ ታዲያ ቆንጅታዬ እንዴት ነው የደስታ ጥሩ ነው በጣም ሰዎችን የሚያስደስታቸው ነገር ያው እንደ ሰው ፈሬል ይባላል ፈሬል ዊሊያምስ በእርግጥ እንግዲህ ያው የደስታን ነገር ካነሳ አንዳንዱ ምግብ ያስደስተዋል ሌላው መጠጥ ያስደስተዋል መጓዝ ይወዳለ በአገሩ መኖር የሚመርጥ የተሻለ ኑሮን ነጻነትን ደስታ